You <laughs> yeah, everything is good. ጋቢና ቢኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪዮኤ አስገባችሁ። And africa's livest dj dj fat on the one and two one life to mission. for ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚተላልፍላችሁ የአርቡ ጋቢና፣ ቪኦኤ ጋቢና ሙዚቃ ፕሮግራማችን ተጀመረ። ማስተናግዳችሁ ዲጄ ፋያት ነኝ። ከዚህ ከዋሽንግተን ስቱዲዮ አብረን እንቆይ። እንግዲህ በመጋበዝ አርብ የቀን ጸዴ ብለነዋል። በጣም ብዙ እንግዳዎች ጭነናል። Many know me by Claude the Martian, DJ Claude the Martian, from Cameroon, West Africa. I've been DJing for almost ten years now. I'm based in Washington D.C. I'm from Africa. You DJ know DJ Marshall, Ibalal. I was in Washington D.C. used to work as a DJ. Argual, Casuga, Noral. Hi, my name is DJ Banti Worldwide. Uh, originally from Kenya, I've been in the DC area for the last twenty years. በሁሉም ቦታ ብትፈልጉ ታገኙኛላችሁ። ዲጄ ባንቲ ወልድ ዋይድ እባላለሁ ከኬንያ ነኝ፣ ግን እዚህ ዋሽንግተን ዲሲ አሜሪካ ውስጥ ለ20 ዓመታት ኖር ያለሁ ይላል። ሌላው እንግዳይ ነው። አዎ ምቶች አሉን። የአፍሪካ ምቶችን እናውቃለን። አፍሮ ሪትሞችን፣ አፍሮ ቢት፣ አፍሮ ከበሮችን፣ አፍሮ ሙዚቃን እናውቃለን። ይህ ደግሞ ያደመጣችሁት የተዘረጎመ ድምፅ የፌላ ኩቴ ነው። ፌላ ኩቴ እንግዲህ የአፍሮ ቢት ሙዚቃን ወደ ዓለም ያስተዋወቀው የናይጄሪያው ሙዚቀኛ ነው ተብሎ ይታወቃል። አፍሮ ቢትን ያመጣው እሱ ነው። ዛሬ የምናቀን የምንቆየው በአፍሮ ቢት ሙዚቃዎች ላይ ነው ከኛ ደግሞ ከኛ ከኛ ከኢትዮጵያ ቤቲጂ ወይም ብሩክታዊት ጌታነት ትባላለች። ይቀለክላል የተሰኘው ሙዚቃውን በመጋበዝ ፕሮግራሜን ጀምራለሁ። አስተያየቶቻችሁ በፌስቡክ፣ በቪኦኤ አምሃሪክ ትዊተር። ይለቀቅልን ይከለከላል። ጋቢና ቪኦኤ አድማጮቻችን፣ ተመልሻለሁ። ይከለክላል የሚለውን ሙዚቃ ያደመጣችሁት ቤቲጂ ትባላለች። አፍሮቢት ነው እሱ። አፍሮቢት ላይ ነው ዛሬ ጋቢና ሙዚቃ የሚያጠነጥነው። ዲጄ ፋትሱ ነኝ። ጋቢና ቪኦኤ ነው ፕሮግራማችን። አፍሮቢትን እንግዲህ ስናስብ፣ ስለ አፍሮቢት ስናስብ ኬት መጣ የሚለው ጥያቄ አለ። አፍሮቢት የመጣው ከናይጄሪያ ነው። የናይጄሪያ አርቲስት ነው፣ በጣም የታወቀ ሙዚቀኛ ነው። በጣም ብዙ የሙዚቃ መሳሪያዎችን ይጫወታል። ፌላ ኩቴ ይባላል። እሱ ነው ከአስራ ዘጠኝ ሰባ ከአሜሪካን አገር የኮንሰርት ቱሩ ሲመለስ በቀጥታ ናይጄሪያ ሄዶ ይህንን ሙዚቃ ከተለያዩ ጃዝ ሙዚቃዎች አፍሮቢትን ከጃዝ ሙዚቃ፣ ሃይ ላይፍ፣ ፋንክ እና የተለያዩ የአፍሪካ የብሔረሰብ ሙዚቃዎች ጋር ቀላቅሎ አፍሮ ቢትን አመጣ። ከዛ በኋላ እያለ እያለ አደገ። በአንድ ወቅት ፌላ ኩቲን አፍሮቢት ነው ወይስ አፍሮ ሮክ ብለውስ ነበር ለንደን ኢንተርቪው ሲሰጥ እና ይህንን መልሷል። What is አፍሮ ሮክ ምንድን ነው? እኔ እኮ እዚህ እንግሊዝ ውስጥ የሚኖረው አፍሪካውያን አፍሮ ሮክ ሲባል ለምን ዝም ብለው እንደ ተስማሙ አይገባኝም። አፍሪካ ውስጥ ሮክ ተብሎ የምናውቀው ምን አለ? ሮክ ምንድን ነው? ሮክኛ እናውቅም። አዎ፣ ምቶች አሉን። የአፍሪካ ምቶችን እናውቃለን፣ አፍሮ ሪትሞችን፣ አፍሮቢት አፍሮ ከበሮችን አፍሮ ሙዚቃን እናውቃለን። አፍሮ ሮክ ምንድን ነው? እሺ አፍሮ እያልን አፍሪካን እናስተዋውቃለን፣ ይህንን እንቀበላለን። ከአፍሮ ጋር አጣብቀን ደግሞ ሮክን ለመሸጥ እንሞክራለን። አይ አይሁንም፣ እባክህ አፍሮን፣ እሺ ያልን ተቀበልን። ነገር ግን አፍሮ ምት፣ አፍሮ ሙዚቃ ነው መሆን ያለበት። አፍሮ ቢት፣ አፍሮ ሚውዚክ። ሮክ አይደለም ወንድሜ። ስለዚህ ይህንን ስም አላውቅም ለመለወጥ ደግሞ የሚችለውን ሁሉ አደርጋለሁ። ፌላኩቴን ነበር ሰለሞን አባተ እንደዚህ አድርጎ ተርጉሞ ያቀረበልን። ፌላኩቴ ያው እንዳልኳችሁ ከናይጄሪያ ነው። በጣም የታወቀ ሙዚቀኛ ነው። እሱ ነው ለአፍሮቢት መምጫ ምክንያት የሆነው። ከዛ በኋላማ በቃ አልተቻለም። አፍሪካ አፍሮቢት በዓለም ዙሪያ በጣም ይደመጣል። የምታደምጡት ዊስኪልን ነው። ኦጀሌባ ይሰኛል የሙዚቃው ርዕስ። በጣም የተወደደ ነው። በአሁኑ ሰዓት አንደኛ ነው። ወደ እናንተ ኦጀሌባ i been hustle to work me and see the for mo doc studio you been hustle to work ma pipo de de ma pipo suffer dem de pray for blessing ma pipo de de dem de pray for blessing. What bet ዜና ቪኦኤ። ስማ አንተ ፈዛዛ፣ መልሴን አምጣ። ያገኘውን ፈዛዛ ቁጠያላ ተመልሻለሁ። አድማጮች፣ ዲጄ ፋትሱ ነኝ። በፕሮግራማችን ዘና እንደምትሉ ተስፋ አደርጋለሁኝ። አደመጣችሁ ዊስኪድን ኦጀሌባ ይሰኛል። በጣም የታወቀ በአሁኑ ሰዓት አንደኛ የሆነ አፍሮቢት ሙዚቃ ነው። ስለ አፍሮቢት ሳስብ፣ ይህን ፕሮግራም ሳስብ፣ ዲጄዎች ወሳኝ ናቸው ብዬ አሰብኩና እዚህ ዋሽንግተን ዲሲ እንግዲህ አንደኛ የሚባለውን የአፍሪካ ዲጄ ቀጥለው ማለት ነው ፈለግኩት፣ እናገኘሁት ዲ ዲ ማሻን ይባላል። እስኪ እሱን እናድምጠው። አፍሮቢት በጣም የሚገርም ሙዚቃ ነው። ዓለምን በሙሉ እያስገረመ ያለ አዲስ ሙዚቃ ከአፍሪካ ደስ ይላል። ደስ የሚለው ደግሞ አፍሪካዊነቱ ብቻ ሳይሆን የሚያነሳቸው ርዕሶች ናቸው። አፍሮቢት በጣም የሚገርሙ ዝዋዜ ያለበት ምርጥ የአፍሪካ የሙዚቃ አይነት ነው። አሁን በጣም እጅግ ብዙ ብዙ ብዙ አርቲስቶች አሉ። እዚህም በዳያስፖራ አፍሪካም የሚገርሙ የሚገርሙ የአፍሮቢት ሙዚቀኞች አሉ። ላለፉት አስር ዓመታት አፍሮቢት አድጓል። አስታውሳለሁ በጣም ብዙ የአፍሮቢት ሙዚቃዎች አልነበሩንም። አሁን ግን ከስምንት እስከ አስር ሰዓት ድረስ በቀጥታ ምንም ሳናቋርጥ ማጫወት እንችላለን። ዲጄ ለእኔ የአፍሮቢት ትልቁ አርቲስት ብዬ የምመርጣቸው ወንድማማቾቹን ፒስኩዌርን ነው። ፒስኩዌር ተወዳጅነታቸው ሳይቀንስ እስከ ዛሬ የምናደምጣቸው ድንቅ የአፍሮቢት ሙዚቀኞች ናቸው። የነሱን ሙዚቃ ሽኪኒኒን ብትጋብዝልኝ በጣም ደስ ይለኛል። ጋቢና ቪኦኤ ፒስኩዌርን አደመጣቸው። ከብርጁ በፊት ሸኪኒኒ የተሰኘው ሙዚቃቸው። ይሄ በጣም ሌላ በቃ በጣም በጣም የሚወደድ ሙዚቃ ነው። ፒስኩዌር ደግሞ የአፍሮቢትን ወደ አሁኑ ደረጃ ያደረሱት ናቸው ተብለው ቦታ ከሚሰጣቸው ሙዚቀኞች ቀዳሚዎቹ ናቸው። ፒስኩዌር በቃ ዱሚ በተሰኘው ኖ ኢዚ ዌይ በተሰኘው ሙዚቃቸው በጣም ወደ ዋናው ወደ ዋናው ሜይንስትሪም ሚውዚክ ይሉታል፣ ወደ ዋናው የሙዚቃ ኢንዱስትሪ ወደዛ ያስገቡ የታወቁ የናይጄሪያ ሁለት መንታ ወንድማማቾች ናቸው። ዲጄ ፋቱ ነኝ የአሜሪካን ድምፅ ሬዲዮ ጣቢያ ጋቢና ቪኦኤ ጋቢና ሙዚቃ፣ አርብ የቀንጠዴ ነው የምታደምጡት። ሌላ ዲጄ ነው፣ ኬንያዊ ዲጄ ነው፣ በጣም ጎበዝ ዲጄ ነው፣ ጓደኛ ነው። እሱም ደግሞ ጠይቄው ነበር ስለ አፍሮቢት ማምቦ ማምቦ ቪፒ ፖ ማምቦ ፍሬሽ ከማፓስ Hey, hi, my name is DJ Banti Worldwide. Uh, originally from Kenya, but been in the DC area for the last 20 years. Um, DJ so, Banti yeah, Worldwide, you pretty much catch me in any club in the city. In Washington, uh, I you know, We, we have, have a whole night of, of uh, uh, music <laughs> uh, uh, uh, yeah. but I'm not just the music of ቀስ እያለ ወደ ሙዚቃው ኢንዱስትሪ እየገባ ነበር። አሁን ግን ብዙ ናቸው፣ በጣም ብዙ እዚህም፣ አፍሪካም። የእኔ ግን የግል ምርጫ የሆነው ከታንዛኒያ ዳይመንድ የተሰኘው ሙዚቀኛ ነው። ዳይመንድ በጣም ጥሩ ሙዚቀኛ ነው። ሙዚቃዎቹ ሰፋ ያለ ይዘትና ምልክት ያላቸው ናቸው። ከእሱ ሙዚቃዎች ጋር እንዲሁ ከዳይመንድ ጋር ዳቪዶን አካትቼ ነምበር ዋን የተሰኘውን እንድትጋብዝልኝ እፈልጋለሁ። Check My money, they wait for you, baby. On my time, they waste. Make me go the place for real, oh, sweetie. To party, everybody. semana ተመልሻለሁ። ዲጄ ፋቱ ነኝ። ጋቢና ቪኦኤ ነው የምታደምጡት። ከዋሽንግተን ዲሲ ስቱዲዮችን ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ ነው የሚተላለፍላችሁ። ፕሮግራማችን ዛሬ አፍሮቢት ላይ ነው የሚያጠነጥነው። እንግዲህ በያላችሁበት ዘና ፈታ በሉ። አርብ ነው ቀኑ። ነገ ረፍት ነው፣ ከነገ ወዲያ ረፍት ነው። መዝናናት ነው። ፕሮግራማችን ይቀጥላል። የተለያዩ የአፍሮቢት ሙዚቃዎችን እየጋበዝኳችሁ ነበረ። አሁን የምትሰሙት ሙዚቃ ከጀርባ ያለው ፕሬዚደንት ኦባማ ኬንያ በሄዱ ጊዜ በጣም መስጧቸው፣ በዚህ ሙዚቃ ሁሉ ደንሰው ነበረ። የኬንያ ሙዚቃ ነው። በጣም የሚወደድ ሙዚቃ ነው። አፍሮቢት ነው ይሄም። እሱን እስቲ ወደ እናንተ አደርሳለሁ። ጋቢና ቪኦኤ ሙዚማማ ያደመጣችሁት ሙዚቃ ከወደ ኬንያ ኬንያ ኬንያ ጎረቤታችን። በጣም አሪፍ ሙዚቃ ነበር። ኦባማም ተመስጦ በዚህ ሙዚቃ ሲደንስ አይተነዋል። ፌስቡክ ላይ በየሶሻል ሚዲያው ዲጄ ፋሱ ነኝ ማስተናግዳችሁ። በጣም በጣም አሪፍ ጊዜ እንደምታሳልፉ ተስፋ አደርጋለሁኝ። እንግዲህ ፕሮግራሜን ተጨርስ አንድ አንድ አንድ ሙዚቃ ነው የቀረኝ፣ አንድ አንድ አንድ ምርጥ ሙዚቃ። እሱ ሙዚቃ ደግሞ የምጋብዘው በጣም በጣም ለምንወዳቸው እናቶቻችን ሊሆን ይችላል፣ የትዳር ጓደኞቻችን ሊሆን ይችላል፣ ብቻ ለሴቶች ነው። ባለፈው ማርቼት እንግዲህ የሴቶች ቀን ተብሎ ተከብረዋል። እንግዲህ ያንን በማስመልከት ይህንን ሙዚቃ ለመላው ሴቶች እጋብዛለሁኝ። ዲጄ ፋቱ ነኝ። ማይ ውመን ማይ ኤቭሪቲንግ ይላል፣ የእኔ ሴት የኔ ሁሉ ነገር ማለት ነው አፍሮቢት ነበር ያደመጣችሁት ዲጄ ፋቱ ነበርኩኝ ከጋቢና ቪኦኤ የአሜሪካ ድምጽ ሬዲዮ ጣቢያ ፕሮግራማችን እንግዲህ በዚህ እንጨርሳለን አስተያየቶቻችሁን በቪኦኤ የአማሪክ ፌስቡክ ላይ ትዊተር ላይ እንዲሁም ዌብሳይታችን ላይ ላኩልን ዋን ላቭ But never too late. Remember, you want the food in on the plate. I love it in the kitchen, it is so concrete. I will never lose faith for making you miss all mates. Get this one straight. Say, are you married? No matter how they feel, they can't take you any date. Give you anything, anything, anything, the bed. First thing, any money, medicine. You want me everything, everything, everything. No, me woman to me. You mean everything. I You got the key to me and no one can steal No one can steal You talk big and them, none no, of them cannot deal Baby, not deal Give you anything, anything, anything the bed, first thing, any money, maybe seen. You want me everything, everything, everything No me woman to me, you mean everything You i Country ranking, I um, love um, um, James Tony, the boss. woman. <laughs> <laughs>